ወደ ተከታዩ የመጽሔት ርዕስ እናልፋለን። በኦሮሚያ ክልል የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተወሰደው እርምጃ አስፈላጊና ተመጣጣኝ ነበር ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ዓለም በሚያውቀው በየትኛው ሚዛን እርምጃው ተመጣጣኝም አስፈላጊም አልነበረም ሲሉ ደግሞ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ተናግረዋል። ከቅማንት የማንነት ጥያቄ ጋር በተያያዘ ለተፈጠረው ግጭት የአማራ ብሔራዊ ክልል መንግስት ህዝቡን ይቅርታ መጠየቅ እንዳለበት ሪፖርቱ ሀሳብ ያቀረበ ሲሆን የክልሉ አስተዳደር ቀደም ብሎ ይቅርታ መጠየቁን አስታውቋል። እስክንድር ፍሬው በሁለቱም ላይ ዝርዝር ዘገባ ይዟል። ህዳር ሁለት ሁለት ሺ ስምንት ዓመተ ምህረት በምዕራብ ሸዋ ደንዲ ወረዳ ጊንጪ ከተማ የሚገኙ የመጀመሪያ ደረጃ ትምህርት ቤት ተማሪዎች ጥያቄ አነሱ። የትምህርት ቤታችን መሬት ተቆርሶ ለግለሰቦች ተሰጠ። የሚለው ይህ የተማሪዎች ጥያቄ ግን በህብረተሰብ ውስጥ የነበሩ ሌሎች ቅሬታዎችን አደባባይ ያወጣ ሰፊ የተቃውሞ እንቅስቃሴ አስከተለ። ይህ የጊንጪ ቅሬታ ለዘንድሮው የኦሮሚያ ክልል የተቃውሞ እንቅስቃሴ መነሻ ሆነ። በዚህ እንቅስቃሴ ወቅት የነበረውን የሰብአዊ መብት አያያዝ ያጠናው የኢትዮጵያ ሰብአዊ መብት ኮሚሽን ሰሞኑን ያቀረበው ሪፖርት እንዳብራራው ኮሚሽኑና በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ የሚስማሙበት ብቸኛ ነጥብ የሚሆነው እንቅስቃሴው በአንደኛ ደረጃ ትምህርት ቤት ተማሪዎች መጀመሩን በዚሁ እንቅስቃሴ ወቅት 173 ሰዎች መገደላቸውን ከእነዚህ መካከልም አስራ አራቱ የጸጥታ ኃይል አባላት አስራ አራቱ ደግሞ የመንግስት አመራር አካላት መሆናቸውን ሪፖርቱ አመልክቷል። በሁከትና በብጥብጡ የተካፈሉ አካላት የእጅ ቦምብና የመሳሰሉትን መሳሪያዎች ሳይቀር ይዘው ይንቀሳቀሱ ነበር ሲልም አስረድቷል። እነዚሁ አካላት ሰዎችን በመግደል አካል በማጉደል ቤቶችን በማቃጠል የማሳ ላይ ሰብል በማጥፋት እንደዚሁም መንግስታዊ ተቋማትንና የአገር ውስጥ ኢንቨስትመንትን በማውደም ተግባር ላይ ተሰማርተው እንደነበርም ይዘረዝራል። በጸጥታ ኃይሎች የተወሰደው እርምጃም ተገቢና ተመጣጣኝ ነው ብሏል። የኮሚሽኑ ሊቀመንበር ዶክተር አዲሱ ገብረ እግዚአብሔር ለአገር ውስጥ የመገናኛ ብዙሀን ሲናገሩ ምክንያት ያሉትን አብራርተዋል። ተመጣጣኝ ነው የተባለበትን ምክንያት የራሱ ዝርዝር ምክንያታዊ ነገሮች አሉ። በኦሮሚያ የተከሰተው ግጭት ብሎም ደግሞ ይህን ግጭት ወደ ሁከትና ብጥብጥ ሲያመራ በርካታ ሰው ህይወቱን አጥተዋል። ንብረት ወድመዋል። የመንግስትም የህዝብም ንብረት ወድመዋል። የኢንቨስትመንት አውታሮች ወድመዋል። መሰረተ ልማቶች ተጎድተዋል። ይህንን ለመከላከል ይህንን ጸጥታ ኃይሉ ማለትም ከመከላከያ ሰራዊትም ከፌዴራል ፖሊስም ከክልሉ ፖሊስና ሚሊሽያም ገብተው ባያረጋጉት ኑሮ ባይቆጣጠሩት ኑሮ ሊከሰት ይችል የነበረውን አደጋ ከዚህ በላይ ነበር። ከዚህ አኳያ ተነስተን ነው የተወሰደው የኃይል መጠን ተመጣጣኝ ነው ሊያስብል የቻለው። በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ግን ኮሚሽኑ የደረሰበትን ድምዳሜ አይቀበሉም። በየትኛው ሚዛን ዓለም በሙሉ ባወቀበት ደረጃ በየትኛው ሚዛን የተወሰደው እርምጃ ተመጣጣኝም አይደለም አስፈላጊም አይደለም። ያለመሆኑ ደግሞ ኢትዮጵያ መንግስትም በይፋ የኦሮሞ ህዝብን ይቅርታ ጠይቋል። ጠቅላይ ሚኒስትሩ ጠይቋል። የኦሮሚያ መንግስት የሚባለው ጠይቋል። ምክር ቤቱም ጠይቋል በአደባባይ በመልካም አስተዳደር እጦት ህዝቡ በቁጣ ተነስቶ አንዳንድ እርምጃዎች እንደወሰደ ለደረሰው ሁሉ ጥፋቱ ተጠያቂው የመንግስት አካላትና መዋቅር መሆናቸውን አምኖ እንደዚህ ባደረገበት ሁኔታ እንዳውም ህዝብን ወግኖ የህዝብን ችግርና ብሶቱን አጥንቶ ያቀርባል የሚባለው ኮሚሽን አስፈላጊና ተመጣጣኝ ነው ብሎ የኢትዮጵያ መንግስት እኮ ራሱ አስተዳደሩ ያላለውን ነው። አስፈላጊና ተመጣጣኝ እርምጃ ያዝናል ብሎ ያልቻሉና ያልደፈሩትን ኮሚሽኑ እንደዚህ ደፍሮ ማውጣቱ አስገራሚም ነው። ግን የኢትዮጵያ ህዝብ ምን እንደሆነ ምን እንደተደረገ የኦሮሞ ህዝብ ያውቃል። ምርመራውና ማጣራቱ በጥንቃቄ የተካሄደ እንደሆነ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ይናገራሉ። ምርመራም ስለሆነ ምርመራ እንዲሁ ለብለብ አድርጋ የምታመጣው ሪፖርት አይደለም። ከእያንዳንዱ የህብረተሰብ ክፍል ከእያንዳንዱ ባለድርሻ አካላት ጋር በሚገባ ስራ ተሰርቶ የሚመጣ ጉዳይ ነው። ሁሉም በስሜት የሚናገሩን በስሜትም ሰብስበን የስሜት ሪፖርት ሊሆን አይችልም። ነገር ግን እውነታ ላይ ተመስርቶ በማስረጃ ተደግፎ እያንዳንዷን ጭብጥ የተቀመጠችዋን በሚገባ ኃላፊነት በተሞላበት መልኩ የተቀመጠ ጉዳይ ነው። ከእያንዳንዱ ጭብጥ ከእያንዳንዱ ምክረ ሀሳብ ጋር ተጠያቂነት አለ በሚልም የተካሄደበት መሆኑ ሊታወቅ ይገባል። የማጣራቱን ተግባር ያከናወነው ኮሚሽን ገለልተኛ አይደለም የሚሉት ዶክተር መረራ ሪፖርቱም የዚህ ነጸብራቅ እንደሆነ ያምናሉ። ከዘጠና ሰባት ምርጫ በኋላ ባላማ ሁሉ የተሰየመው አጣሪ ኮሚሽን የሚባለው የገጠመውን ችግርና መሪዎቹም ከሀገር የጠፉበት ሁኔታ የወሰኑትም ውሳኔ በግዳጅ እንዲቀይሩ የተደረገበት ሁኔታ ስላለ ይህ አዲስ አሰራር አይደለም። ኮሚሽን እንደዚህ ኢትዮጵያ መንግስት ለሽፋን ብሎ የሚፈጥራቸው ተቋማት ነጻም ገለልተኛም መሆን ስላልቻሉ እስካሁን ድረስ የሀገሪቱ ችግርም ፍርድ ቤትን ጨምሮ እነዚህ ነገሮች ናቸው። እነዚህ ተቋማት እንግዲህ የተፈጠሩበት ዓላማም ለዚህ ነው። በእውነት በሀቅ፣ በሕዝብ ላይ የደረሱ ጉዳቶችን በየጊዜው እየተከታተሉ እያጠኑ አስፈላጊ ርምት እርምጃዎች እንዲወሰዱ ለማድረግ ሳይሆን መንግስት ዲሞክራሲያዊ ነው፣ ፍትሐዊ ስርዓት ኢትዮጵያ ውስጥ አለ፣ ህገ መንግስታዊ ስርዓት ኢትዮጵያ ውስጥ አለ ለሚለው ሽፋን ለመስጠት የተፈጠሩ ስለሆነ ለእኔ አስገራሚ አይደሉም። እኛ ደግሞ በተደጋጋሚ ይህንንም ፈርተን በተደጋጋሚ ጠይቀናል። በገለልተኛና ነፃ አካል እንድጣራ በገለልተኛ ቋንቋ እንደዛ ነው አለም የሚያውቁ አንድ መንግስት ጥፋት ሲያጠፋ እንደዚህ ያለ ነገሮች ሲደረጉ ገለልተኛና ነፃ አካል ነው መርምሮ አጥንቶ የሚገባ ውሳኔ መስጠት ያለበት እነዛ ነው። የኢትዮጵያ መንግስት እንግዲህ ራሱ በሚቆጣጠረ መዋቅርና የራሱ ባለስልጣናት የራሱ ካድሬዎች በሚቆጣጠሩ ተቋም እንደዚህ ያናግሩን አጥንተን አስፈላጊም ተመጣጣኝ እንዲሉ ነው የተፈጠሩት። ያንን ያህሉ ይመስለኛል። የኢትዮጵያ ሰብአዊ መብት ኮሚሽን ሰሞኑን ያዘጋጀው ሁለት የማጣራት ሪፖርቶችን ነው። በዚህም መሰረት ከቅማንት ሕዝብ የማንነት ጥያቄ ጋር በተያያዘ የተፈጠረውን ግጭት የተመለከተው ሪፖርትም ለፓርላማው ቀርቧል። ሁለት የፖሊስ ኃይል አባላትን ጨምሮ 87 ሰዎች በዚሁ ግጭት መገደላቸውን ሪፖርቱ አመልክቷል። የማንነት ጥያቄው ይዋል ይደር ሳይባል ምላሽ ማግኘት እንደነበረበትም ገልጿል። ከ2001 እስከ 2007 ማለትም ለስድስት ዓመታት መቆየት አልነበረበትም ነው ያለው። የአማራ ኮሚቴና የቅማንት አስተባባሪ ኮሚቴ በሚል የተደራጁ አካላት ለግጭቱ መባባስ ምክንያት መሆናቸውንም አስረድቷል። ኮሚሽኑ በዚሁ ሪፖርቱ የመንግስት የጸጥታ ኃይሎች ሳይቀሩ በግድያና በአካል ማጉደል ተግባር መሳተፋቸውን ጠቁሟል። በማውራና በአይከል የተሰማራው የክልሉ ልዩ ኃይል በዚሁ ተግባር እጁ እንዳለበት መረጋገጡን ያስታወቀው እናም ግጭቱ የተከሰተውና ጉዳትም ያስከተለው የቅማንት የማንነት ጥያቄ በወቅቱና ህገ መንግስቱ በሚፈቅደው መልኩ ተግባራዊ ባለመደረጉ እንደሆነ የሪፖርቱ እምነት ነው። ለዚህም የክልሉ መንግስት ህዝቡን በይፋ ይቅርታ መጠየቅ ይኖርበታል ብሏል። ክልሉ ሪፖርቱ ሲደርሰው ማድረግ ያለበትን እንደሚያደርግ የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አስታውቀዋል። ከዚህ በፊትም ቢሆን ይቅርታ ጠይቋል ነው ያሉት ቃል አቀባዩ አቶ ንጉሱ ጥላሁን። ግጭቱ በተፈጠረበት አካባቢ በደረሰው የደረሰው ጉዳትን አስመልክቶ የክልሉ መንግስት ችግሩን ለመፍታት ሲረባረብ ነበረ። ከዛም በኋላ ከህብረተሰቡ ጋራ ውይይት አድርጓል። ውይይትም አድርጎ በደረሰው ጉዳት የክልሉ መንግስት ያዘነ መሆኑን እና በዚህም ምክንያት በመጣው ጉዳት ለህብረተሰቡ ጉዳት ለደረሰባቸው ወገኖች መጀመሪያ ችግሩን በመፍታት በመረጋጋት በማምጣት ከዛም በመቀጠል ችግሮቹ በየደረጃው እንዲፈቱ በማድረግ በባለቤትነት የሚንቀሳቀስ መሆኑን እና ችግሩን በመድረሱ የተሰማው ሐዘን ከፍተኛ መሆኑን ገልጾ ከህብረተሰቡ ጋር መግባባት ላይ ደርሷል እና ህብረተሰቡንም እዛ አካባቢ ችግር በተፈጠረባቸው አካባቢዎች በይፋ ይቅርታ ጠይቋል። ስለዚህ ኮሚሽኑ ያስቀመጠው አቅጣጫ በተመለከተ በግልጽ ገና ሪፖርቱ ስላልደረሰ በክልል መንግስት ደረጃ የተቀመጠውን አቅጣጫ ያው በሚዲያ ከመስማት ውጪ እንደ ግለሰብ ግልጽ በይፋ ሪፖርቱ ሲመጣ ሪፖርቱን አስመልክቶ በተቀመጠው አቅጣጫ መሰረት የክልሉ መንግስት የሚፈጽማቸውን ጉዳዮች ይፈጽማል ማለት ነው እና በይቅርታም ባለፈ የክልሉ መንግስት መስተዳደር ምክር ቤት ወይም ካቢኔ የሚባለው ችግሩ በደረሰባቸው አካባቢዎች ግለሰቦችን ከችግር ለማውጣት ችግሮችን ከመለየት ባለፈ የተለያዩ እርምጃዎች መወሰድ እንዳለባቸው አቅጣጫ አስቀምጦ ግለሰቦች የሚቋቋሙበት ተጎጆዎች የሚቋቋምባቸው ቤት የተቃጠለባቸው ንብረት የተዘረፈባቸው ሱቅ የተዘረፈባቸው እና ችግር ያለባቸው የዕለት እርዳታ የሚፈልጉ ወገኖች በሙሉ ድጋፍ የሚያገኙበትን አቅጣጫ አስቀምጦ ይሄንን አሁን እየፈጸመና አፈጻጸሙንም እየተከታተለ ነው ያለው የክልሉ መንግስት። አንዳንድ ተቃዋሚ ፓርቲዎች በበኩላቸው በኮሚሽኑ ሪፖርት አለመደሰታቸውን እየገለጹ ነው። ከእነዚህ አንዱ የሆነው የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን የወልቃይት የማንነት ጥያቄ ሳይፈታ ስለ መፍትሔ ማውራት አይቻልም ይላሉ። እንደ ታልኮ ነው መፍትሔ ያገኘው ወልቃይት ላይ ይሄ ችግር የለም። እንደ አሁን ሮሮ የለም። እንደ አሁን ለቅሶ የለም። እንደ አሁን የህዝቡ ብሶት የለም። እንደ አሁን መጣ የመንግስት ተካሄዱ ሴባ ከራ ችግር የለም እንዴ እና መፍትሄ የህዝብ ጥያቄ መፍትሄ ያገኘ ማለት እንደ እንዴት ያለ መፍትሄ ነው? እስኪ ንገረኝ እ በጣም እንዲገርመኝ ኮት የተወሰነ የማረጋጋት ስራ እኮ አልተሰራም እኮ ነው እያም ያለ ነው እርስዎ እንዴት ነው አሁን እንግዲህ ሪፖርቱ ያተኮረው በቅማንት ህዝብ የማንነት ጥያቄ ላይ ነው። አቶ አዳነ፣ እንደሚያውቁት እርስዎ አሁን በወልቃይት ካለው ጥያቄ ጋርም አገናኝተውታል። እሱን ያብራሩልኝ እስቲ። ወልቃይት ህዝብ አካባቢ ላይ ያለ ከፍተኛ የሆነ የማንነት ጥያቄ አለ እንዲያውም ህዝቡ የራሱ ወኪል ሁሉ መድቦ እስከ አዲስ አበባ ድረስ ልቆ የራሱ መፍትሄ እንዳላገኙና እስከ ፌዴሬሽን ምክር ቤት ድረስ ይሄደው እነዚያ መልስ እንዳልተሰጣቸው ቆ አደባባይ ሚኒስትር ኮ ነው እስክንድር። በዚህ ቅሬታ ላይ ያላቸውን አስተያየት የጠየኳቸው የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ተከታዩን መልሰዋል። በነገራችን ላይ የወልቃይት አካባቢ የሚለው የወልቃየት አካባቢ በትግራይ ክልል ያለ ነው። ከዛ ውጭ ግን በየቦታው ያሉ ችግሮች እና የሚፈጠሩ ግጭቶች በተመለከተ የክልሉ መንግስት ማናቸውንም ጉዳዮች በራሱ እያስተካከለ እየፈታ የመሄድ ብቃትም አቅምም ልምድም አለው። ይህንን ይፈጽማል። ከዛ ውጭ ግን የተባለው ፓርቲ ያነሳውን ትችትና ግምገማ በተመለከተ የፓርቲው ወይም የድርጅቱ ግምገማ ነው የሚሆነው። በእኛ በኩል ግን የክልሉ መንግስት አሁንም ቀደም ሲሉ የተከሰቱ ችግሮችን አሁን ባለንበት ወቅት እንኳን ችግር ቢከሰት ችግሮቹ ከህብረተሰቡ ጋራ የሚፈቱበትን አግባብ በመምከር በመወያየት እና ከመከሰታቸውን በፊት ችግሮች እንዳይከሰቱ በማድረግ ሰፊ ልምድ ያለው ክልል ነው። ይህንኑ እየፈጸመ ነው ያለው እና የበቂነት አለበቂነት ጉዳይ በተነሳው ፓርቲ እይታ ነው የሚሆነው ማለት ነው። የኢትዮጵያ ሰብአዊ መብት ኮሚሽን ያቀረባቸውን ሁለት የማጣራት ሪፖርቶች በተመለከተ ያደረኳቸው ቃለ መጠይቆች ሰፋ ያሉ፣ ርዕሰ ጉዳዩም ቀጣይ ውይይት የሚጋብዝ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ